The Voice of America. በኦሮሚያ ትምህርት ቤቶች ምዝገባ ተጀምሯል። ምዝገባው ለሚቀጥሉት ሁለት ሳምንታት እንደሚቀጥል የክልሉ የትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ አስታውቀዋል። የትምህርት መጀመሪያ ጊዜ መዘግየቱና በኮቪድ-19 ወረርሽኝ ምክንያት ያለፈው ዓመት የ12ኛ ክፍል መልቀቂያ ፈተና ለመሰጠቱ እያሳሰባቸው መሆኑን አንዳንድ የአምቦ መሰናዶ ትምህርት ቤት ተማሪዎች ገልጸዋል። ናኮር መልካ ከአምቦ ተጨማሪ አለው የአምቦ መሰናዶ ትምህርት ቤት ዙሪያ ገባው ጭር ብሏል። የዛሬ ዓመት ገደማ ሲስተዋል የነበረው የተማሪዎች እንቅስቃሴ ዛሬ ላይ አይታይም በኮሮና ቫይረስ ወረርሽኝ ስጋት ሳቢያ ባለፈው 2012 ዓ.ም መጋቢት ወር ውስጥ የተዘጋው ትምህርት ቤት እስካሁን አልተከፈተም። በትምህርት ቤቱ ቅጥር ግቢ ውስጥ ያገኘናቸው ጥቂት ተማሪዎች ስለ ምዝገባ ቀን ለማወቅ እንደመጡ ገልጸዋል። ተማሪ አማኑኤል ተሻለ የተማሪዎች ምዝገባ በፍጥነት ተከናውኖ ትምህርት ሊጀመር ይገባል ይላል። ትምህርት ሲጀመርም ኮቪድ-19ን በሚከላከል መልኩ መሆን እንዳለበት ይገልጻል። በተሻላቸው አቅምጥን የራሳቸውን ጥንቃቄ አድርገው ዝገባ ጀምረው ወደ ትምህርት ቤያስገቡን ደስተኛ ነው። ጊዜውም እየሄደብን ስለሆነ ቻላቸውን አቀማሟጥ ወደ ትምህርት ቤት ቢያስገቡን እላለው። ትምህርት ቤት ለእኛ ማድረግ ያለበት ነገር ቢኖር ሰኒታይዘር ማዘጋጀት፣ ማክስ ማዘጋጀት፣ ወንበሮችም በርቀት አድርጎ አንዳንድ ሜትር ላይ ወይ ሁለት ሁለት ሜትር ላይ አድርጎ ቢያስተምረን ያስባል። ተማሪ ገንበቹ ሁፋ ኮቪድ-19 ከትምህርቱ ባያስተጓጉለው ኖሮ ይህኔ በየትኛው ዩኒቨርሲቲ እንደሚማር የሚያስብበት እንጂ ስላልወሰደው ፈተና የሚያስብበት እንዳልሆነ ገልጿል። አሁንም ቢሆን ወረርሽኙን በተከላከለ መልኩ ፈተናው እንዲሰጥ አሳስቧል። አማማቲቲ ጋማሮ ከብያበረታበየጉዳታራ እንደ ተማሪም ሆነ እንደ ሀገር በዚህ በሽታ ምክንያት ትምህርት በመቋረጡ ትልቅ ተጽዕኖ ፈጥሮብናል። በበኩላችን በጣም ተጎድተናል። ወደ ቤተሰብ ተመልሰን በስራ ስናግዛቸው የቆየን ቢሆንም አሁን ግን ወደ ትምህርት ቤት ተመልሰን የጀመርነውን ትምህርት ጨርሰን ፈተናችንን እንድንወስድ እንፈልጋለን። የትምህርት ቢሮም ቢሆን ለዚህ ጉዳይ በቶሎ መፍትሄ እንዲሰጥ እንጠይቃለን። የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በዚህ በ2013 ዓ ም ከ11 ሚሊዮን 200 ሺ በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸዋል። ካደረጉት ዝግጅት መካከልም ጥቂቱን እንዲያብራራሉ። በተለያዩ ባለድርሻዎች ተሳትፎ ወደ ሰላሳ ሺህ የሚጠጉ የመማሪያ ክፍሎችን ከአንደኛ እስከ ስምንተኛ ክፍል ላሉ ተማሪዎች ገንብተን ጨርሰናል። ለዚህም ህብረተሰቡን ማመስገን እንፈልጋለን። ተማሪዎቹ እጃቸውን በመታጠብ ከኮቪድ-19 ራሳቸውን እንዲጠብቁ በ3499 ትምህርት ቤቶች ውስጥ ንጹሕ ውሃ እንዲገባ አድርገናል። ከሰባት ሺህ በላይ መጸዳጃ ቤቶችም እንዲገነቡ ተደርጓል። ከአንድ ሚሊዮን አንድ መቶ ሺህ በላይ መጻሕፍትም አሰባስበን አንድ ሺህ አምስት መቶ የሚሆኑ ቤተ መጻሕፍትንም ገንብተናል። በክልሉ በሚገኙ ትምህርት ቤቶች ምዝገባ የተጀመረው ባለፈው ሳምንት ሲሆን ለሚቀጥለው ሁለት ሳምንት ይቀጥላል ብለዋል ዶክተር ቶላ። ምዝገባ ገና መጀመሩ ነው። በሚቀጥሉት አስራ አምስት ቀናትም ቤተሰቦች ልጆቻቸውን እንዲያስመዘግቡ ልናሳስብ እንወዳለን። ዛሬም ምዝገባ ላይ የነበሩ ትምህርት ቤቶች አሉ። ባለፈው ሳምንትም የጀመሩን ትምህርት ቤቶች እንዲሁ ነበሩ። የግል ትምህርት ቤቶች ከነሐሴ ሀያ ሁለት ሺህ አስራ ሁለት ዓ.ም ጀምሮ ምዝገባ ያከናወኑ መሆኑን ገልጸዋል የትምህርት ቢሮ ኃላፊው ለአስራ ሁለተኛ ክፍል ባለፈው ዓመት መሰጠት የነበረበት ነገር ግን በኮቪድ አስራ ዘጠኝ ምክንያት ትምህርት በመቋረጡ ያልተሰጠው የአስራ ሁለተኛ ክፍል አገር አቀፍ እና የስምንተኛ ክፍል መልቀቂያ ፈተናም በፍጥነት እንዲሰጥ እየተሰራ ነው ብለዋል። ኃላፊው ለስምንተኛ ክፍል ተማሪዎች ፈተና ተዘጋጅቷል። የፈተናው ወረቀት ታትሞ በማተሚያ ቤት ውስጥ ይገኛል። ትምህርት ሲጀመር ፈተናው የሚሰጥ ይሆናል ማለት ነው። ፈተናው ከተሰጠ በኋላ ሶስት ሳምንት ባልሞላ ጊዜ ውስጥ ታርሞ ውጤቱ እንዲታወቅም ይደረጋል። የአስራ ሁለተኛ ክፍል ተማሪዎችን በተመለከተም በድረገጽ አማካኝነት ፈተናውን ስለሚወስዱ የፈተና ማዕከል ተመርጠው ተማሪዎቹ ፈተናውን የሚወስዱበት ሁኔታን እያመቻቸን እንገኛለን። ከስምንተኛ እና አስራ ሁለተኛ ክፍል ውጭ የሆኑ ተማሪዎች ደግሞ ባለፈው ዓመት በአንደኛው መፈቀ ትምህርት ወደሚቀጥለው ክፍል ገብቶ እንዲማሩ በተወሰነው አኳያ ባለፈው ዓመት ያለፋቸውን የትምህርት ጊዜ በተወሰነ ጊዜ ከተማሩ በኋላ ያሉበትን ክፍል ትምህርት የሚቀጥሉ ይሆናል ማለት ነው። ተማሪዎቹ ወደ ትምህርት ቤት ተመልሰው የሚማሩበት ጊዜ የኢትዮጵያ ጤና ሚኒስቴር እና ትምህርት ሚኒስቴር በጋራ በሚሰጡት አቅጣጫ የሚወሰን መሆኑን ጠቅሰው ትምህርት ሲጀመር ወረርሽኙን ለመከላከል በሚያስችል ሁኔታ የመማር ማስተማር ሂደቱን ለማስቀጠል ማቀዳቸውን ጨምረው አስታውቀዋል። ኃላፊው በዚህ ዙሪያ ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት አልተቻለም። የሚኒስትር ዴታው አቶ ሚሊዮን ማቴዎስ ባለፈው ሳምንት ለመገናኛ ብዙሀን በሰጡት መግለጫ በ2012 ዓ.ም ሚኒስቴሩ ትምህርት ለማስጀመር የሚያስችሉ ሁኔታዎች ስለመኖር አለመኖራቸው ለማጥናት ማቀዱን አስታውቀዋል። በ2012 ዓ.ም መጋቢት ወር ውስጥ በኮቪድ-19 ስጋት በኢትዮጵያ በ42 ሺህ ትምህርት ቤቶች ይማሩ የነበሩ ከ26,000 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው እንደተፈናቀሉም ጭምር ሚኒስቴሩ ገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ